ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዘር ነኝ። ጋቢና ቪኦኤ አስገባቸው የጋቢና ጉዞችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በመስተንግዶና በአሽከርካሪነት ከመስታወት አድረጋው ጋር አብረናችሁ እንቆያለን። ሰላም እንደምናመሻችሁ። በምሽቱ የጋቢና ጉዞ በቅድሚያ ወደ ቤተ መንግስት እናምራለን። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዛሬው ዕለት በሰጡት የጋዜጣዊ መግለጫ በሀገሪቱ ተቀስቅሰው የቆዩ የጸረ መንግስት ተቃውሞዎች ጋር በተያያዘ ወደ 22 ሰዎች በቁጥጥር ስር ውለው እንደነበር አስታውሰው መንግስት በበኩሉ የአስተዳደር ማሻሻያ እንቅስቃሴዎችን በማድረግ ላይ እንደሆነ ተናግረዋል። ጠቅላይ ሚኒስትሩ እንግዲህ ከዚህ ጋር በተያያዘ ወደ 220 ሰዎች በቁጥጥር ስር መዋላቸውን ነው የገለጹት። በሌላ ዜና የብሪታንያ መንግስት ላለፉት ሶስት ዓመታት በሴቶቻች አቅም ግንባታና ብቃት ላይ ሲሰራ የቆየው የእኛ መርሃ ግብርን አቋረጠ አይቆምም ሲሆን፣ ይህ ፕሮጀክት ይቀጥላል። በሌላኛው ዘገባችን ደግሞ ወደ መቀሌ ከተማ ይሆናል የምናመራው። አስራ ሁለት ወጣቶች የሰርጌን የተባለ መጽሔት አቋቁመዋል። ሰርጊን ያው በአማርኛ ሰርገኛ የምንለው የቀይና የነጭ ጤፍ ድብልቅ ነው። ስሙን የመረጥንበት ምክንያት ያው የሀሳብ ብዙሀነትን ወይም የተለያዩ ሀሳቦችን የሚያስተናግድ መጽሔት እንደሆነ ያንን ስሜት እንዲያንጸባርቅ ነው። የመገናኛ ብዙሀን በስፋት በማይታተምበትና በማይሰረጭበት የትግራይ ክልል እነዚህ ወጣቶች ምን አይነት ፈተናዎችና እድሎችን አስተውለዋል? ህግ አለ። የፕሬስ ለው አለ። እሱን መሰረት አድርገን ስለሆነ የተቋቋመው ማለት ነው መጽሄቱን የተሻለ ነገር ከተሰራለት የህብረተሰብ አንባቢ አለ ማለት ነው። ሌላ አድቫንቴጅ ሪሊ ግን ህጉ መሬት ላይ ይሰራል ወይ ለኔክስት የምናየው ነገር ይሆናል ማለት ነው። በጋቢና እናሳፍራቸውና ከትግራይ ወደ ጋሞ እናመራለን። ከዛ በፊት ግን መስታወት የመገናኛ ብዙሀን እንግዲህ በስፋት በማይሰራጩባት በዚህ በትግራይ ክልል ያሏቸውን ፈተናዎች ደግሞ ይገልጹልናል። አንድ አፍቃሪ ለፍቅረኛው በገዳሞች፣ በተራሮች፣ በወንዞች እየማለ ነው ፍቅሩን የሚገልጸው ና በሰሞኑ በዓል እየተደመጡ ካሉ ዜማዎች ደንዳንሾ አንዱን ነው ያደመጣችሁ። ሙዚቀኛው አስገኘው አሸቦ በጋቢና አሳፍረነዋል። ዝግጅታችን እንግዲህ ይቀጥላል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አመሻችሁ ዜናውን ይዤላችሁ የምቀርበው መስታወት ነኝ። ለመጀመሪያ ይዘንላቸው የቀረብ ነው፣ ከኢትዮጵያ ነው። የኢትዮጵያ መንግስት በተለያዩ የሀገሪቱ ክፍሎች ተቀስቅሰው ከቆዩ ተቃውሞዎች ጋር በተያያዘ በአስር ሺዎች የሚቆጠሩ ሰዎች በቁጥጥር ስር መቆየታቸውን መንግስቱ የመንግስቱ የአስተዳደር ማሻሻያ እርምጃዎችን እየወሰደ መሆኑን እንደ ግብጽ ካሉ የውጭ መንግስታት ጋር ውይይት መጀመሩን አስታወቀ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬ ዕለት በሰጡት የጋዜጣዊ መግለጫ በኢትዮጵያ ተቀስቅሰው የቆዩ የጸረ መንግስት ተቃውሞዎች ጋር በተያያዘ ወደ 220 የሚጠጉ ወጣቶች በቁጥጥር ስር ውለው መቆየታቸውንና መንግስትም የአስተዳደር ማሻሻያ እርምጃዎችን እየወሰደ መሆኑን አስታውቀዋል። የፌዴራል አስተዳደሩን በካቢኔ ሚኒስትሮች ሹምሽር የጀመሩት ጠቅላይ ሚኒስትር በቀጣይ የገዢው ፓርቲ አጋር ድርጅቶችና ክልሎችም ጭምር የአስተዳደር ማሻሻያ ያሰፍናል በሚል በታመንበት የተሀድሶ ሂደት ለውጦችና የተጠያቂነት አምድ እየተዘረጉ መሆናቸውን አቶ ኃይለማርያም ተናግረዋል። በሌላ ወገን ወደ ዩናይትድ ስቴትስ ስንመጣ የዩናይትድ ስቴትስ የመወሰኛ ምክር ቤት በዚህ ሳምንት በሚጀመረው የተመራጩ ፕሬዚዳንት ዶናልድ ትራምፕ የካቢኔ ተሿሚዎች ሹመት ማጽደቂያ ሸንጎ ላይ ዲሞክራቶችን ምንም አይነት እንቅፋት ከመፍጠር ተቆጠቡ፣ ሲሉ የሪፐብሊካኑ የሴኔቶ መሪ ሚች መኮኔል አሳሰቡ። በዚህ ሳምንት የውጭ ጉዳይ ሚኒስትርነት ተሿሚው ቲለርሰን በአቃቤ ሕግ የሚሆኑት ጄፍ ሽንሰን እና የትምህርት ሚኒስትር ተሿሚዋ ቤትሲ ዲቮንሰን ጨምሮ ቢያንስ ሰባት የሚኒስትር ተሿሚዎች በሴኔቱ ኮሚቴዎች ፊት እንደሚቀርቡ ይጠበቃል። ቲለርሰንና ዲቮንሰን ጨምሮ እያንዳንዶቹ የሚኒስትር ትራምፕ ተሿሚዎች ግዙፍ ሀብት ያላቸው ቢሊዮነሮች ሲሆኑ አንዳንድ ዲሞክራት ተሿሚዎች በደንብ አልተመረመሩም እያሉ ናቸው። የዩናይትድ ስቴትስ የባህር ኃይል መርከብ ትናንት እሁድ በሆርሙዝ ሰርጥ አቅራቢያ በኢራን ጀልባዎች ላይ ሶስት የማስጠንቀቂያ ተኩስ መተኮሳቸውን የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣናት ተናገሩ። አራት የኢራን የእስላማዊ አብዮታዊ ዘብ ጀልባዎች ወደ ዩናይትድ ስቴትስ የባህር ኃይሏ መርከብ ዩኤስ መሀን በከፍተኛ ፍጥነት እየበረሩ ሲቀርቡ አውዳሚው መርከብ መተኮሱን ሮይተርስ ዘግቧል። ይህ የሆነው በአማን ባህረ ሰላጤና በፋርስ ባህረ ሰላጤ መሀል ባለው የሆርሙስ ሰርጥ ነው። በመጨረሻም የቀድሞ የኢራን ፕሬዚዳንት ና የለውጥ መሪ የነበሩት አሊ አክባር ሀሽሚ ራፍ ሳንጃኒ አረፉ የ የሰማኒያ ሁለት አመቱ ራፍ ሳንጃኒ ትላንት እሁድ ከዋና ከተማዋ ከቴሄራን በስተ ሰሜን በሚገኝ ሆስፒታል ያረፉት በልብ ህመም ምክንያት መሆኑ ታውቋል የኢራን መንግስት ቴሌቪዥን መደበኛ ፕሮግራሞችን አቋርጦ የቀድሞ ፕሬዚዳንት ዜና እረፍት ሲናገር ለእስልምና ሃይማኖትና ለአብዮቱ ህይወታቸው ሙሉ ያለ እረፍት ሲለፉ ኖረው ያለፉ ሲል ገልጿቸዋል ለዛሬ ይዘንላችሁ የቀረብ ነው። ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ፕሮግራማችን ልመልሳችሁ። የጋቢና ጉዞችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና የብሪታንያ መንግስት ላለፉት ሶስት ዓመታት በሴቶች አቅም ግንባታና ብቃት ዙሪያ ሲሰራ የቆየው የእኛ መርሃ ግብርን አቋረጠ። ከገርል ኤፌክት የእኛን አስታወሳችሁ? አቤት አቤት በሉን። በዚህ ላይ ጽዮን ግርማ ዝርዝር ዘገባ አላት። እዚህ ጋቢና ተሳፍራለች። ጽዮን ዜናውን እንግዲህ ሰምተናል። ከብሪታንያ መንግስትም ጋር ከአሰናጆቹ ከገርል ኢፌክትም ጋር ተነጋግረናል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንግዲህ ያው ቸሮሬ ይዘሽ አልመጣሽም፣ ግን ምንድን ነው ዜና ዜናው ምንድን ነው? የብሪታንያ መንግስት ገርል ኢፌክት ለተባለ ድርጅት 118 ሚሊየን ፓውንድ ይሰጥ ነበረ። እሱም ደግሞ በሴቶች ላይ ለሚሰሩ ድርጅቶች ነው። አንደኛው ለሩዋንዳ ነው። አንደኛው ደግሞ ለኢትዮጵያ ነው። የኢትዮጵያው ደግሞ የኛ የተባለ ፕሮጀክት አለው። ያ የኛ የተባለ ፕሮጀክት ኢመርጅ ማንጎ የሚባሉ ኢመርጅ በወይዘሮ ሰሎሜ የታደሰ ነው፣ እንደዚሁ ማንጎ ደግሞ በወይዘሮ አይዳ የሚመሩ ድርጅቶች ናቸው። የፕሮዳክሽኑና ኢትዮጵያዊ ሴቶች አንድ ላይ ሆነው ያቋቋሙት ነው። ለሶስት አመት ነው ፕሮጀክቱ። ከዛ በየጊዜው እየታደሰ በምዕራፍ በምዕራፍ እየተደረገ የሚከፈል ገንዘብ ነው። አምስት ነጥብ አራት ሚሊዮን ፓውንድ ነበረ ፕሮጀክቱ የተሰጣቸው። እነሱ ደግሞ በአምስት ሴቶች ላይ ሴቶቹ አምስት ወጣቶች ናቸው፣ በድምፃውያን ናቸው በዘፈን እንደዚሁም ደግሞ ድራማ አለ፣ የቴሌቪዥን ሾውም አለ፣ በፊልምም አለው። እንዲሁም ክልሎች ላይ በተለይ አማራ ክልል ላይ ይሄዱ ለተማሪዎች በመድረክ ዝግጅቶቻቸውን ያሳዩ ነበርና ፕሮጀክቱ ሰፊ ነበረ። ለዛ ነበር ይህንን የእንግሊዝ መንግስት የሚሰጠው። አሁን የእንግሊዝ መንግስት አቋርጫሉ ገንዘቡ ሙሉ ለሙሉ ብሏል። ዲኤፍአይዲ የኢንተርናሽናል ዲቨሎፕመንት የብሪታንያ ፈንድ ደውዬ ነበር። እዛ ዛሬ የሚዲያ ቲማቸው ጋር ደውዬ ነበረ። ቃለ ምልልስ ለመስጠት ፈቃደኛ ሆነውልን ነበር። ነገር ግን ካለው ሰዓት አንጻር በጣም ጠባብ ስለሆነ ብለው በጽሁፍ ልከውልናል። አንተ ጋር አለ ጽሁፉ። እስቲ ለአድማጮቻችን መግለጫውን በሱን ጀምር። እንግዲህ የብሪታንያ መንግስት የሰጠውን ከዚህ ቀጥሎ ላቅርብ። ከገርል ኢፌክት ጋር የነበረንን ትብብር ለማቆም የወሰንነው መርሃ ግብሩን ከገመገምን በኋላ ነው። በአለም ዙሪያ የሴቶችና የልጃ ልጃገረዶችን አቅም ለመገንባትና ለማብቃት የምንሰራው ስራ አሁንም አብይ ትኩረታችን ይሆናል። ሆኖም የብሪታንያ እርዳታ በሌሎች ውጤታማ መንገዶች መጠቀም እንደሚቻል ተረድተናል። በዚህም የተሻሉ ውጤቶችንና ለውጦችን የሚያስመዘግቡ የ ግብር ከፋዩን ገንዘብ በዓለም ድሃ በሚባሉ አካባቢዎች በብቃት መጠቀም የሚያስችሉ መንገዶችን አሁንም እናፈላልጋለን ብለዋል። አዎ እንግዲህ ይሄ መግለጫ ከማውጣቱ በፊት ዲኤፍአይቲ እነ ዴይሊ ሜል በጣም ካምፔን ሲያደርጉ ነበረ፣ ቅስቀሳ ሲያደርጉ ነበረ፣ የገንዘብ ብክነት አለ፣ ባክኗል፣ በዚህ ፕሮጀክት ይሄን ያህል ገንዘብ ታክስ ዘገባዎችን ሲያቀርቡ ነበረ። አንዱ ስራቸውም የብሪታንያ ለብሪታንያ ሕዝብ መረጃውን ማድረስ ስለሆነ የሕዝብ ገንዘብ እንዴት ነው አግባቡ ጥቅም ላይ ውሎ አል የሚል ነው። ይህን ጥያቄ ካነሱ ታዲያ ኢትዮጵያ ይህንን መርሃ ግብር የሚሰሩትን አነጋግር አነጋግሬ ነበር። እንግዲህ የፕሮጀክቱ ማኔጂንግ ዳይሬክተር ወይዘሮ ሰሎሜ ታደሰ ይባላሉ። እሳቸው ማምሻውን አነጋግሬያቸው ነበር። አጠር ያለውን የቃለ ምልልሱን ክፍል አሁን እናቀርበዋለን። ግን በመሀል ላይ ከቃለ ምልልሱም ካልተካተተው በቃለምልሱ ካልተካተተው ክፍልም በፍጹም ይሄ ገንዘብ አልባክ የባክን አይደለም። ብዙ ስራዎች አሉ። ኬንያ ድራማዎች ብቻ አይደለም። አዎ በጣም ብዙ ለውጥ አምጥቷል። እሱን ደግሞ ዲኤፍአይዲ ራሱ ባሰራው ጥናት ኤ አምጥተናል እና እሱን ሪፖርት አይቶ ነበር ገንዘቡን ለቆልን የነበረው ነገር ግን በድንገት አቆርጦብናል ብለዋል። እስቲ ቃለምልልሱን እንስማው።

ያለው ፓርቲ ነው አሁን ያለው እንግሊዝ ሀገር ውስጥ። ከሱም ተቀትሎ ነው እንግሊዝ ከኤውሮፒያን ዩኒየን የወጣቸው። አሁን ትልቁ ያለው በሀገራቸው ያለው ዘመቻ ጸረ እርዳታና ጸረ ማይግሬሽን ነው። በአጠቃላይ ማለት ነው። ስለዚህ በአጠቃላይ እርዳታ የሚለው ነገር ጥያቄ ውስጥ የገባበትና የቀኝ አዝማሚያ ያለው ፖለቲካ መምታት የጀመረበት ወቅት ላይ ያለ ነው አሁን ማለት ነው። ስለዚህ አሁን እነሱ ምንድን ነው የሚሉት፣ ማንኛውም እርዳታ የምንሰጠው እርዳታ ለሚሞት ሰው ዳቦ የመሳሰሉ ካልሆነ በስተቀር እንደየኛ አይነት በጠቅላላው በረጅም ጊዜ የአስተሳሰብ ለውጥ ለማምጣት የሚሰሩ ፕሮጀክቶችን መደገፉን ነው እንደ ብክነት የሚያዩ ያለው የእንግሊዝ መንግስት በተለይ ደግሞ የእኛ ታርጌት የሆነበት ምክንያት ራሱ ሀሳቡም ራሱ ስራዬም ተብሎ ይሁን ካለማወቅ መረዳት ካለመፈለግ ነው። ምክንያቱም ብዙ እንዳየሹ ከሆነ የኢትዮጵያ ስፓይስ ገልስ ለመፍጠር ነው ወይ ገንዘባችን የሚሄደው ነው የሚሉት። እንደዚህ ነው የሚለው፣ የዜናው አርእስት በሙሉ የእንግሊዞቹ። የእኛ ግን ስፓይስ ገርልስን የመፍጠር ታሪክ አይደለም። ኢትዮጵያ ውስጥ ካቲንግ ኤጅ ነው። በአሰራሩ ለየት ያለ ነው። ሌሎች የእርዳታ ስራዎች ከሚሰሩት የተለየ ነው። ሙዚቃ አለው፣ ድራማ አለው፣ ቶክሾ አለው። የሚጠቀመው ሚዲያ ፕላትፎርምን ነው፣ ለውጥ ለማምጣት ይሄንን ነው እንደ እንደ ብክነት ያዩት እንጂ አክቹሊ ለፕሮጀክቱ የመጣው ስራ ባክኗል አይደለም። ዴሊ ሜል ደሰን የተለያዩ ሚዲያዎች እንደዘገቡት ገንዘቡ በስቷል የሚል ዘገባ ነው ያወጡት። ሌሎችም ከውጭ ሆነው የሚያዩ ሰዎች እንደው አስራ አንድ ነጥብ ስምንት ሚሊየን ብር ብዙ ነው የሚሉ አሉ። አይ አንደኛ ነገር ፂዮን አስራ አንድ ነጥብ ስምንት ሚሊዮን ብሩ ለየኛ አይደለም። ገርል ፌክት ለሚባለው የሚሰጡት ነው። አስራ አንድ ነጥብ ስምንት ሚሊዮን ከዛው ገንዘብ ላይ ነው። ሩዋንዳም ፕሮጀክት አለ፣ ኒኛ ሚንጋ ይባላል። እዛ ደግሞ መጽሔት ነው፣ በሴት ልጆች ላይ ያተኮረ መጽሔት ማለት ነው። ይሄም ከዛ ከዚሁ ገንዘብ የሚወጣ ነው። ሌላ ደግሞ ሪሰርች ነው። ሌላ ደግሞ ራሳቸው ዲሲድ ወስነው ላስቀመጡት ነገር የሚወጣ ገንዘብ ነው። መጀመሪያውንም እኮ በፈቃዳቸው ነው አደል፣ ዴፋይዲ ጥናት አድርገናል። ብዙ ጥናት አድርገው እንደዚህ አይነት ፕሮጀክት መደገፍ እንፈልጋለን ብለው አሎኬት ያደረጉት ገንዘብ ነው መጀመሪያው ነው ማለት ነው። የእኛ በጀት ምን ያህል ነው? በስንት አመት ነው ፕሮጀክቱ? ምን ያህልስ ነው ፕሮጀክቱ ገንዘብ ይሁልሽ። የኛ ባጀት ማለት አሁን ትልቁ ኮንፊዥን ያለው የሚመስለኝ የኛ ባጀት ሲል ሰው ድራማ ቶክሾውንና ሙዚቃውን ብቻ ነው የሚያስበው። ግን ኦን ደ ግራውንድ መሬት ላይ በተለይ በአማራ ክልል የሚሰሩ ብዙ ስራዎች አሉ። አንችም እንዳልሽው ለምሳሌ ከትምህርት በሬዲዮ ጋር ትምህርት ቢሮ አማራ ክልል ጋር ሆነን ከሶስት ሺህ ትምህርት ቤቶች ውስጥ የኛ ይደመጣል በሚኒ ሚዲያ ማለት ከአማራ ሴቶች ማህበር ጋር ሆነን የሴቶች አድማጭ ግሩፖች ይካሄዳሉ። እንደዚሁም ደግሞ በአጠቃላይ ኦን ደ ግራውንድ የካምፔን ስራዎች ይሰራሉ። ሊስኒንግ ግሩፕስ የሚባሉት ማለት ነው። ይህን ሁሉ ነው የሚያጠቃልለው የኛ ባጀት ከዚሁ ተመደበ ለየኛ ከተባለ አምስት ነጥብ አራት ሚሊዮን ብር ላይ ነው። ሪሰርቹም ኮክሬኤሽን የሚባለውም ሰርቬውም ከክልሉ መንግስታት ጋር ተባብረን የምንሰራቸውም ስራዎች እንዲሁም ድራማው ቶክሾና ሙዚቃው የሚሰራው አምስት ነጥብ አራት ትልቁ ኮስት ደግሞ ምን መሰለች፣ ኤርታይም ነው። አሁን እኛ በዘጠኝ ሬዲዮ ስቴሽኖች ላይ አለን እና ዘጠኙም ሬዲዮ ስቴሽኖች ኤርታይም ተከፍሏቸው ነው የሚሰሩት። ትልቁ ኮስቱ ኮስት ድራይቨሩ የዚህ ፕሮጀክት ብታየው የአየር ሰዓት የምንገዛው ነው። አምስት ነጥብ አራት ሚሊዮኑ ለምን ያህል ጊዜ ነው? ለሶስት ዓመት ማለት ሆ ነበረ ኮ ግን ካንስል ተደረገ። ያ ማለት ያ ማለት አሁን ይሄ ፕሮጀክት ይቆማል ማለት ነው? አይቆምም። ሲሆን ይሄ ፕሮጀክት ይቀጥላል። እኔ እንዴት መሰለሽ ማስበው እንዴት ነው የሚቀጥለው ይሄንን አይነት እርዳታ አሰጣጥ የሚደግፉ ለሰዎች ዳቦ ከመስጠት ባለፈ ሰዎችን የራሳቸውን ዳቦ እንዲጋግሩ የሚያስችል ፕሮጀክቶችን መደገፍ የሚፈልጉ ብዙ ፓርትነሮች አሉ ዓለም አቀፍም የሀገር ውስጥም ምኞቴ ኢትዮጵያዊ የሆኑ ድርጅቶች ቢወስዱት ነው። በሀገራችን ውስጥ እንደዚህ አይነት ሪስፖንሲቢሊቲ ኃላፊነት የኮሜርሻል ኃላፊነት ቢጀመር ማለት ነው። እንደ ኢትዮጵያ አየር መንገድ የመሰሉ ሌሎችም በሀገራችን የገቡ ኮርፖሬሽኖች እንዲወስዱት ነው እና እንደውም ይሄ ቻሌንጅ መምጣቱ ምን ስል ነበር ይሄ ፈተና መምጣቱ ጥሩ ነው። የተለያየ አቅጣጫዎችን እንድንሞክር የሚያደርግ ነው። ኢንተርናሽናል ፓርትነርስ ይኖራሉ ሎካልም እንደዚሁ ፓርትነር ይኖራሉ። የእኛ ይቀጥላል፣ እንዲያውም በበለጠ መልኩ ይቀጥላል። እንግዲህ ወደሚቀጥለው ፕሮግራማችን ስናልፍ መቀሌ ከተማ ውስጥ የሚገኙ አስራ ሁለት ወጣቶች ያቋቋሙት ሰርጌን የተሰኘ ነጻ መጽሔት ባለፈው ሳምንት ተመርቆ ለንባብ በቅቷል። ግርማይ ገብሩ ከአዘጋጆቹ ሶስት ወጣቶችን የጋቢና እንግዳ አድርጎ ጋብሷል። ወደዛው እንለፍ። መቀለ ከተማ ውስጥ የሚገኙ 12 የሚሆኑ ወጣቶች በቅርቡ አንድ ሰርጌን የተሰኘ የግል መጽሔት አዘጋጅተው ለንባብ አብቅተዋል። አብዛኛዎቹ ወጣቶች ከአሁን በፊት መቀለ ከተማ ውስጥ ፊደል ሰራዊት በሚል አንድ የንባብ ክበብና የስነ ጽሁፍ ምሽት ሲያዘጋጁ ነበር። አሁን ደግሞ ወደ መጽሔት ከፍ ብሏል። ከነሱ ሶስት ወጣቶች አሉ። ዋና አዘጋጁ ወጣት ደስታ ገብረመድኅን እስኪ ለመሆኑ ሰርጌን ምንድን ነው? ከስሙ እስክን ጀመር። ባጭሩ ሰርጌን ያው በአማርኛ ሰርገኛ የምንለው የቀይና የነጭ ጤፍ ድብልቅ ነው። ስሙን የመረጥንበት ምክንያት ያው የሀሳብ ብዙሀነትን ወይም የተለያዩ ሀሳቦችን የሚያስተናግድ መጽሔት እንደሆነ ያንን ስሜት እንዲያንጸባርቅ ነው የተለያዩ አመለካከቶች፣ የተለያዩ ሀሳቦች የሚንጸባረቁበት መድረክ እንዲሆን። ምክንያቱም የተለያዩ ሀሳቦች የተለያዩ አመለካከቶች መኖር ጸጋ ነው ብለን የምናምን ስለሆን ማለት ነው። ወጣት ሀይለ አብ ኃይለሥላሴ፣ ትግራይ ውስጥ ካሁን በፊት አንድ ሁለት የሚሆኑ ፍኖተ ሰሜንና ውራይና የሚሉ መጽሄቶች ካልሆኑ በስተቀር የግል ጋዜጣ መጽሄትም አልነበረም። የግል ጋዜጣ ወይም የግል መጽሄታውን መምጣቱ ምን አይነት አስተዋጽኦ ይኖረዋል? የተለያዩ ሀሳብ ያላቸው የህብረተሰብ ክፍሎች ሀሳባቸው የሚያንጸባርቁበት አንድ አማራጭ ይሆናል ብለን እናምናለን። እሱ መኖሩ ደግሞ ህብረተሰቡ የተሻለው ሀሳብ የትኛው ነው፣ የትኛውስ መምረጥ አለብን ብሎ እንዲመርጥ እንደ አንድ ምክንያት ይሆናል ብለን እናምናለን። ሶፋንያስ ዳርጌ፣ ይህ የግል መጽሄት ስትጀምሩ ትግራይ ውስጥ ያለው ምህዳሩን ስንገመግመው እንዴት ነው የምታዩት? የሚያበረታቱ ጎኖች የምትሏቸው፣ እንደ ተጽዕኖም የሚያሰዷቸው ነገሮች እስኪ ንገረኝ። በመጀመሪያ ይሄ ህብረተሰብ በቂ የህትመት ውጤቶች ጋዜጣ ወይም መጽሄት ተፈጥረውለታል፣ ሀሳቡን የሚያንጸባርቅበት ብለን አናምንም። ያሁን ያሉትን በቂ ናቸው ብለን አናምንም። እኛ ጀምረናል፣ ሌሎችም ይከተላሉ ብለን እናምናለን። ጥያቄው ጠፋኝ። ሲገመገም አሁን እንዴት ነው አሁን ያለው ነዋራዊ ሁኔታ? ትልቁ ፖዚቲቭ ነገር ህጉ ነው። ህግ አለ የፕሬስ ስለዋለ እሱን መሰረት አድርገን ስለሆነ የተቋቋመው ማለት ነው። መጽሄቱን የተሻለ ነገር ከተሰራለት የህብረተሰብ አንባቢ አለ ማለት ነው። ሌላ አድቫንቴጅ ሪሊ ግን ህጉ መሬት ላይ ይሰራል ወይ? ለኔክስት የምናየው ነገር ይሆናል ማለት ነው። ስለዚህ እንደ ድክመት ምናልባት ፍርሃት እንዳይኖር ሀሳባቸውን ለመግለጽ እኛ ሚዲያውን ይሄ ፕላትፎርሙን ከፈጠር እሱን ለመግለጽ ምናልባት ህብረተሰቡ ላይ ምናምን ፍርሃት እንዳይኖር ነው እንጂ የተሻለ ነገር ይሰራል ብዬ አስባለሁ። ትግራይ ክልል ውስጥ አንዳንድ የግል መጽሄቶችና ጋዜጦች ብቅ ብለው ሲጠፉ ነው የምናየው እንደ ምክንያትነት ሊጠቀሱ የሚችሉ እናንተም አይታችሁትም ከሆነ ደስታ ዜላ የምትለይ ነገር ካለ ገና ከጅምሩ አይተነው ነበረ። ከእኛ መሀል አንድ ጓደኛችንም ጥናቱን ሰርቶ ነበር ላውንቺንግ ሴሬሞኒያችንም ላይ የቀረበው እና የተለያዩ ውስጣዊና ውጫዊ ምክንያቶች ናቸው፣ እነዛ መጽሄቶች ታይተው እንዲከስሙ የሆኑበት ምክንያት። ከውስጣዊ ምክንያቶቹ አንዱ ምንድን ነው? መጽሄቶቹ በአንድ ወይም በሁለት ግለሰቦች ላይ የተንጠለጠሉ መሆናቸው። የእኛ ለየት የሚያደርገው ነገር የሰርጌን ስብስብ ለዚሁ ለሰርጌን ብቻ የተሰራ ስብስብ አይደለም። ከዚህ በፊት ተመሳሳይ ዝንባሌ፣ ተመሳሳይ ሙያ እና ተመሳሳይ ሆቢ ያላቸው ልጆች ተሰባስበው ንባብ ላይ ሲሰሩ የነበሩ ልጆች ናቸው ወይም የነበርን ልጆች ነን እና አቅሙ አለ። ለመውደቅ ወይም ለመክሰብ ምክንያት አይሆንም። ያ ውስጣዊ ምክንያት እኛ ጋር በእርግጠኝነት መናገር የምንችለው እሱም ነው። አሁን እንግዲህ መጽሄቱ ባለፈው ሳምንት ተመርቆ ለንባብ በቅቷል። በተለይ ከወጣቱ ያገኛችሁት አስተያየት ምን ይመስላል? ህዝቡ ምን እያለ ነው? ሀይለአብ፣ ምላሹ ከህዝቡ በጣም በተለይ ወጣቱ ህትመት ብዛቱ በቂ ባይሆኑ እንኳ የተገኘችውን ተሻምቶ ያነበበው ግን ገንቢ የሆኑ ሀሳቦችን እየሰጠ ነው የሚገኘው። ተነብዋል ብለን ካሰብን በኋላ ገንቢ ሀሳቦች እየመጡ ናቸው። እነሱን በደንብ መስተካከል ያለባቸውን አስተካክለን ቀጣይ እትሞች ላይ የበለጠ እንትን ብለን እንደሚመጣ ተስፋለን። ከአሁን በፊት የግል ፕረስ ወይም ደግሞ የፕረስ ውጤቶች ትግራይ ውስጥ ባለመኖራቸው ህዝቡ ምን አጣ ብለን ልንገመግም እንችላለን። ህዝቡ ምንድን ነው የጎደለው? የጎደለውን ስናይ አማራጭ ሀሳብ የለውም። አንድ ሚዲያ ነው ያለው። ሜንስትሪሙን ብቻ ነው የሚከተለው አማራጩ የመንግስት የህትመት ውጤትና የቴሌቪዥን እንትኖችን ነው የሚከታተለው ወይም ደግሞ በሌላ ቋንቋ እስፔሻሊ በአማርኛ የሚታተሙት ላይ ነው ዲፔንድ የሚሆነው። ያ ደግሞ ምን ያህል የውስጡን ይገልጽለታል፣ ሌላ ጉዳይ ነው። ስለዚህ የሚገባውን ያክል ሰርቭ ያልተደረገ ህብረተሰብ ነው ማለት ነው። አሁን መጽሄቱ ሽፋን ላይ እንደምናየው ጥያቄ ምልክት የተደረገባቸውም አሉ፣ የተሰረዙም አሉ። ይህንን ምንድን ነው የሚያመለክተው ደስታ? በተለያዩ ጊዜያት የተጀመሩ ተስፋ የተጣለባቸው በሚዲያ በተደጋጋሚ የተስተጋቡ ትልልቅ ፕሮጀክቶች የት ደረሱ፣ አሁን ያሉበት ሁኔታ ምን ላይ ነው ብለን ነው ለመዳሰስ የሞከር ነው። እና ከነሱ ውስጥ አሁን የጎልጎራያ ፕሮጀክትን የሳርት የተከዜ ሁለት ኃይል ማመንጫ የመሳሰሉትን እና እነዚህ ኤክስ የተደረገባቸው ሙሉ ለሙሉ የተቋረጡ ፕሮጀክቶች ናቸው። ጥያቄ ምልክት ያደረግንባቸው ደግሞ በመሄድ ላይ ያሉ ግን በእቅዳቸው የሌሉትን ነው። አሁን እናንተ እንደ ትልቅ ፈተና የምትቆጥሩት ምንድን ነው? እንደ ትልቅ ስጋት የሚሆኑባቸው ለውስጣዊው የሚቻለን ያህል ተዘጋጅተናል ብለን እናምናለን። ግን ሌላኛው ፈተና የሆነናል ብለን የምንጠብቀው ከውጭ የተለያዩ ግፊቶች ሊኖሩ ይችላሉ። በተቻለንም የተዘጋጀንባቸው ነገሮች አሉ። ሌላኛው ደግሞ ፋይናንሻል ጥንካሪያችን ምን ያህል ያስኪልናል የሚለው ላይ ፈተናዎች እንደሚመጡ እንጠብቃለን። ግን ያው ለእነዚህም ይቻለን ያህል እየተዘጋጀን ነው ብለን እናምናለን። ሌላ ትልቁ ፈተና የሚሆነው መረጃ ያለማግኘት ችግር ነው። የምንሰራቸው ይዘቶች ሚዛናቸውን የጠበቁ መሆን አለባቸው። ያ እንዲሆን ደግሞ መረጃ ሊሰጠን ይገባል። ብዙዎች ዊሊንግ አደሉ መረጃ ለመስጠት በተለይ በኃላፊነት ቦታ ላይ ያሉ ሰዎች እና ትልቁ ፈተና እንደም እሱ ነው የሚሆነው አሁን መጨረሻ አካባቢ ህዝቡ ወይም ደግሞ የመንግስት አካላት ሊረዱልን ይገባል የምትሉት ነገር ምንድን ነው ደስታ? ሀሳብን በነፃነት መግለጽ ተቃውሞ አይደለም። አሁን ብዙ ሰዎች ላይ ያየነው ነገር አለ። የመጀመሪያ የመጽሔታችንን ሽፋን በማህበራዊ ሚዲያ ስንለቀው ከተለያዩ ሰዎች የፍርሃት አስተያየት ሲመጣ እናስተውላለን። ሀሳብ በነፃ ሲገለጽ ወይም ደግሞ የነፃ ፕሬስ መንገዱን ተግባራዊ ስታደርግ እንደ ተቃውሞ የማየት ዝንባል ያለ እና ይሄ ሙሉ ለሙሉ የተሳሳተ ነገር ነው። ሀሳብን በነፃነት መግለጽ መብት ነው እና ይሄ እንዲረዱን እንፈልጋለን። አንዱ ትልቁ ስጋት ይሄ መፈረጅ ነው። እሱን አለማሰብ ሁለተኛ ደግሞ መንግስት እንደ ትልቁ ኦፖርቹኒቲ ቢያየው፣ ይሄን እንደዛ ካየው የተሻለ ሌላ አጋር አገኘ። ልክ እንደዛ ቢታይ የተሻለ መንገድ እንጓዛለን ብዬ አስባለሁ። ደስታ ገብረመድኅን ሀይል አብ ሀይል ሥላሴ እና ሶፋንያስ ዳርጌ በጣም ነው የማመሰግናቸው። እግዚአብሔር ይስጥልኝ። በጣም እናመሰግናለን። የኢትዮጵያውያን ገና በዓል ተከብሮ ነው የዋለው፣ ቅዳሜ ዕለት ነው እንግዲህ። እንኳን ያደረሳችሁ በድጋሚ ዛሬም ድረስ እንኳን አደረሳችሁ። መልካም ምኞቱ ይቀጥላል፣ ያው ባህላችን ነውና እኛም የገና በዓልን ላከብራችሁ ሁሉ እንኳን ያደረሳችሁ እያልን በድጋሚ በዚህ በዓል በብዛት ከተደመጡ ዜማዎች አንዱ ደንዳሾ ነው። የዴንዳሾን ሙዚቃ አስገኘው አሸኮ ወይም አስጌን ጽዮን ግርማ አነጋግረዋለች። ወደዛው እንለፍ። በዓሉ እንዴት አለፈ? በጣም በጣም ደስ ነው የሚለው። እኔም ያው ድባቡን ለማየት ወጣ ብዬ ነበር እና ስንቀሳቀስ ያጋጠመኝ በአጠቃላይ በእኔ ሙዚቃ ነው እየተዝናኑ ያሉት። እና ይሄ ለራስ ማዳላት አይሆንብህም። አስቁመውኛል። አስቁመው ከመኪና አውርደው በቃ ባንተ ሙዚቃ እየተዝናና ነው እና አትለፈን አሉኝ። ገብቼ ወዝ ወዝ ብዬ መልካም በዓል እንዲሆንላቸው ምኞቴን በመግለጽ ተሰናብቼ ነው አሁን ወደ ቤት የገባሁኝ። እና ምንም ያለውን እውነታ ነው የነገርኩሽ። አላጣላው ደውለሽ ነበር ካልተሳሳትኩ ቀድመሽ እና ስራ ላይ መሆኔን ጓደኛ ይነግረሻል እና እዛው ፕሮግራም ላይ በነበርኩ ሰዓት ነው የደወልኩት። ምን ማለት ነው ግን እንደው ዴንደሾ ትርጉሙ ምንድን ነው? የት አካባቢስ ባህል ነው? ቤንዳሾ ደቡብ ውስጥ ከሀምሳ ስድስት በላይ ብሄሮች አሉ። ከዛ ብሄሮች ውስጥ ጋሞ የሚባል ብሄር አለ። ጋሞ ጎፋ የሚባል ዞን አለ። እዛ ዞን ውስጥ ጋሞ ብሄር ነው። ሙዚቃ ነው። ደስፒክ ኤሪያው አርባ ምንጭ ከተማ፣ ደረማሎ ወረዳ አካባቢ ሙዚቃ ነው። ስለ ፍቅር የት ዜማ ነው። ስለ ፍቅር ነው። ገዳሞች አሉ እዛው አካባቢ ላይ ና አንድ አፍቃሪ ለፍቅረኛው በገዳሞች በተራሮች በወንዞች እየማለ ነው ፍቅሩን የሚገልጸው ና ያንን ይዘት የያዘ የባህል ዜማ ነው። ግጥሙና ዜማው እንዳለ ከባህል ነው ያመጣኸው ወይስ ግጥምና ዜማ ሰርተህለታል? አይ ግጥምና ዜማ የራሴ ነው። ግን የተጠቀምኳቸው ቃሎች እዛው በእውነተኛ ታሪክ የሚጠቀሙት ማለት እዚህ እየማልን ማርያምን፣ ገብርኤልን እንላለን። እና ልክ እዛም በገብርኤል የምዬልሻለሁ እና እወድሻለሁ ብሎ ነው ፍቅሩ የሚገልጸው። እና ገብርኤል ደግሞ እዛ አካባቢ ኤሊ ገብርኤል የሚባል አለ፣ በጣም የሚታወቅ ገዳም ነው። የኔ ሙዚቃ ላይ እሱ ገብርኤል እሱ ገዳም አለ። ሁለት ትላልቅ ወንዞች አሉ፣ በእነዛ ወንዞች ይምላሉ፣ በተራሮች ይምላሉና

We shed his name, we eri design, shed a mad, shamma, then that design, that a mad, then that shock, በጣም አመሰግናለሁ። እንግዲህ አሰጌ ዴንዴ ሾ በጀመርነው ባንተው ዘፈን እንሰነባበት። ay mera do mile beta shanfaan ishid zayid shanmadan erid zayid era madan delna sadaarga des sotsia sika manca des sarga sarga manca fa erogatas nana gakanotsa che guatatsotsa ole kotozuma smaganatis dombaza keskasya daratis telegabrilines gakatis muziketainainana dasades erogatas gure erogadu saudetase tase erogatas gure eroguisaudetase tase እንግዲህ የዛሬው ፕሮግራማችን በዚሁ እየተጠናቀቀ ነው። በፌስቡክ አስተያየቶቻችሁን ላኩልን አት ቪ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቢሆን በመጠቀም አስተያየቶቻችሁን አድረሱ። ስናስተናግዳቸው ያመሸ ነው መስታወት አድራጋውና ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረ ነው። የጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት፣ በነገው ጉዞ እንገናኝ።